የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ሰላም፣ እንደምን አምሽታችኋል የጋቢና ተከታታዮች። የዕለተ ሰኞ ሚያዝያ 18 2013 ዓ ም ምሽት ዝግጅታችን ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ስርጭቱን ጀመረ። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናምሽ ተዘጋጅተናል። በቅድሚያ ጥቂቶቹን እናሰማችሁ። ከእኛ ቀጥሎ ያሉ ተማሪዎችም በእኛ አካባቢ እንኳን ስንማር መጽሐፍኛ ስላልመለስ እነሱ በባዶ ነበር እየተማሩ እስካሁን ድረስ መሰጠታቸውን አላውቅም። በ2012 ዓ ም ሀገር አቀፍ ፈተና ወስደ ወስደው ከ600 በላይ ውጤት ካስመዘገቡ 153 ተማሪዎች ውስጥ 24ቱ ሴቶች ናቸው። ከነዚህ ሴት ተማሪዎች መካከል አንዷ የምሽቱ እንግዳችን ናት። ምሽቱን ከእኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸው ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ በቅንብሩ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎችን እንሰማለን። ሀብታሙ ስዩም አመሰግናለሁ ስመኝሽ። አዲሱ የቻድ የሽግግር ወታደራዊ አስተዳደር በሰሜኑ የሀገሪቱ ክፍል ከሚንቀሳቀሰው አማጽ ቡድን ጋር እንደማይደራደር አስታውቋል። ይልቁንም አጎራባቿን ኒጀርን የቡድኑን መሪ ለመያዝ እንድታግዘው ጠይቋል። የቻድ ፕሬዚደንት ኢድሪስ ደቤን ህልፈት ተከትሎ ባለፈው ሳምንት ስልጣን ያዘው ወታደራዊ ምክር ቤት ቃል አቀባይ አዜም ቢርማንዶዋ በሰጡት ቃል ከህገ ወጦች ጋር ሽምግልና የምንገባበት የምንደራደርበት ወቅት አይደለም፣ ጦርነት ላይነን ብለዋል። አማጺ ናቸው። በቦምብ የምንደበድባቸውም በዚህ ምክንያት ነው። ጦርነት ላይነን አለቀ ሆነው ብለዋል ቃል አቀባዩ። በጦርነት ከታመሰችው ከአፍጋኒስታን አሜሪካውያን ወታደሮችን በሙሉ የምታስወጣበት እንቅስቃሴ መጀመሯን በዚያ የሚገኙት ዋናው የዩናይትድ ስቴትስ የጦር ሰራዊት አዛዥ አስታውቀዋል። ጀኔራል ስካት ሚለር ትናንት ካቡል ውስጥ በሰጡት መግለጫ በተሰጠን ትእዛዝ መሠረት ሰራዊቴ በሙሉ ካለበት ወደኋላ የማፈግፈግ እንቅስቃሴ ለመጀመር እየተዘጋጀ ነው ብለዋል። ዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከሁለት ሳምንታት በፊት በሰጡት መግለጫ አፍጋኒስታን ውስጥ የቀሩት ወደ ሦስት ሺህ የሚሆኑ የአሜሪካ ወታደሮችን በአውሮፓውያን አቆጣጠር መስከረም 11 በዩናይትድ ስቴትስ ላይ የተፈጸሙ የአሸባሪ ጥቃቶች 20ኛ ዓመት መታሰቢያ ድረስ በሚኖረው ጊዜ ውስጥ በሙሉ ይወጣሉ ማለታቸው ይታወሳል። ጀነራል ስካት ሚለር በአፍጋኒስታን የሚገኙት የዩናይትድ ስቴትስ ወታደሮችና የኔቶ ማለትም የሰሜን አትላንቲክ ቃል ኪዳን ድርጅት ወታደራዊ ድጋፍ ሰጪ ተልኮ አባላት አዛዥም ናቸው። ሶማሊያ ውስጥ ምርጫን በተመለከተ የተካሄዱት ድርድሮች መክሸፋቸውን ተከትሎ ትናንት እሁድ በተቀሰቀሰ ግጭት ዋና ከተማዋ ሞጋዲሹን አናውጧታል። የዓይን እማኞችና የከተማዋ ነዋሪዎች እንደገለጹት የተታኮሱት የፕሬዚደንት መሐመድ አብዱላሂ መሐመድ ፎርማጆ ታማኝ ኃይሎችና እና ከተቃዋሚ መሪዎች ጎን የተሰለፉ የሀገሪቱ የጦር ሰራዊት አባላት ናቸው። የከተማዋ ነዋሪዎች ትናንት እሁድ ማምሻ በማፍጠር ላይ እንዳሉ ተኩስ መሰማቱን እየተናገረ ለደህንነት ሲል ስሙን እንዳይገለጽ የጠየቀ እማኝ የመንግስቱ ወታደሮች በጦር መሳሪያና በሮኬት ተወንጫፊ ፈንጂ ተታክሰዋል ብለዋል። በግጭቱ በሰው ላይ ምን ያህል ጉዳት እንደደረሰ አልተገለጸም። የሶማሊያ ፌዴሬሽን መንግስትና ተቃዋሚ መሪዎች ምርጫዎችን በሚመለከት ባደረጉት ድርድር ሳይስማሙ መቅረታቸውን ተከትሎ የሀገሪቱ ምክር ቤት ስልጣን ላይ ያለው መንግስት ለሁለት ዓመታት እንዲቀጥል ውሳኔ ሰጥቷል። ከዚያ ወዲህ በሁለቱ ወገኖች መካከል ጠብ ተፈጥሯል። ምክር ቤቱ ውሳኔውን ካሳለፈ በኋላ በማግስቱ በፕሬዚደንት ፎርማጆ ፊርማ ህግ ሆኖ ተደንግጓል። ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም የስልክ ቁጥራችንን ፕላስ አንድ ሁለት ዜሮ ሁለት 276379ን በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። በ2012 ዓ ም ሀገር አቀፍ ፈተና ወስደው ከ600 በላይ ውጤት ካስመዘገቡ 153 ተማሪዎች ውስጥ 24ቱ ሴቶች ናቸው። ከነዚህ ተማሪዎች መካከል አንዷ የሆነችው ፍቅርተ ማሐሪ በምስራቅ ጎጃም ዞን እንማይ ወረዳ ቢቸና ከተማ ነዋሪ ስትሆን በዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና ከ600 በላይ ውጤት በማምጣት ከአካባቢው ካሉ ሴቶች አንደኛ በመውጣት ተሸላሚ ሆናለች። ፍቅርተ ባልተመቻቸው ሁኔታ ውስጥ ተምረው ጥሩ ውጤት ካመጡ ተማሪዎች መካከል አንዷ በመሆንም አድናቆት አትርፋለች። እናትና አባት ሳይኖራት ማየት የተሳናቸው አያቷ ያሳደጓት ሲሆን በዚህ ሁሉ የህይወት ውጣ ውረድ ውስጥ አልፋ እንዴት ለስኬት እንደበቃች በአንደበቷ ታጫወተናለች። ስሜ ፍቅር ተማሪ ይባላለሁ። የመጣሁት ከምስራቅ ጎጃም እነማይ ወረዳ ቢቸና ከተማ ነው። በ2012 2013 ወሰን ሀገር አቀፍ ፈተና 605 ነው ያመጣሁት። በዛ አካባቢ ከሴቶች የተሻለ ውጤት ነው ለዚህ ውጤት ብዙ መስዋዕትነት ተከፍሎበታል። ማለት በተለይ በእኛ ጊዜ ከኮረና ጋር ተያይዞ ከሀገራችን ሰላም ከሀገራችን ሁኔታ ጋርም ተያይዞ ከሀገሪቱ ሰላም ሁኔታ ጋር ተያይዞ ከሀገሪቱ ሰላም ሁኔታ ጋር ተያይዞ ብዙ ፈተናዎች ነበሩ። ብዙ ጊዜ መጀመሪያም ኮረና ከመጣ በኋላ ትምህርት እንድናቆም ተገደን ነበረ። ከዛ በኋላ ለረጅም ጊዜ ለስምንት ለዘጠኝ ወር ያህል ከትምህርት ርቀን የቆየ ነው። በዛ ውስጥ ብዙ መሰላቸት ነበረ፣ ተስፋ መቁረጥም ነበረ። ከዛ በኋላ ደግሞ እንደገና የተሻለ ሆኖ ትምህርት ተከፈተ። ትምህርት ተከፍቶ ፈተና የምንወስድበትን ቀን ተነግረን ነበረ። ነገር ግን በሀገሪቱ ሰላም ምክንያት ያ የፈተና ጊዜ በድጋሚ ሊራዘም ችሏል ማለት ነው የዛን ጊዜ እጅግ በጣም የስለ ልቦና ጉዳት ደርሶብን ነበረ። ከእንደገና አንብበን አንብበን መጠን ከዛ ቀረ ሲባል ደግሞ ከእንደገና እንደ አዲስ መጀመር ነበር የሆነብን። ያ በጣም ከባድ ጊዜ ነበረ። ከዛም በኋላ ያው ግዴታ ስለሆነብን ያንን እያነበን እያነበን መጣን። ከዛ በኋላም በጣም ብዙ መራዘም መዘናጋትም ነበረ። ከዚያ ተፈተን ማለት ነው ጥሩ ነበር። ዛሬ ደግሞ እንግዲህ ልዩ ሽልማት ተከብሏቸዋል ነው። በሽልማት ምንድን ነው የተሸለምሽ? ከዛ ደግሞ ባለፈ ምን ስሜት ፈጠረች ሽልማቱ? ከጠበኩት በላይ ነው ያገኘሁት። እንደዚህ አልጠበኩም ነበረ። በጣም ደስተኛ ሊሆንኩ። አጠቃላይ ከአማራ ክልል ያሉ ተማሪዎችን በማግኘቴ በጣም ደስ ብሎኛል። ሽልማቱ በሶስት ደረጃ ነበር የተከፈለው። በሶስተኛው ደረጃ ነው ተሸላሚ ሆንኩኝ። በጣም ደስ ይሆኛል። ብዙ ፈታኝ ጊዜያቶች አልፈው ተስፋ አስቆራጭ እና ሰልች ጊዜያቶችን አሳልፋችሁ አሳልፈሽ በተለይ ይህን ተፈትነሽ ከዛ ደግሞ ይህን ውጤት አምጥተሻል እና አሁን ደግሞ በቀጣይ የሚወስዱ ተማሪዎች አሉ። በተመሳሳይ የእናንተ አይነት ስሜት ያላቸው ተስፋ መቁረጥ የመሰላችት ብዙ ነገር ይታያል። ከኮሮና ጋር ተያይዞ ከሀገሪቱ ሰላም መጡት ጋር በመያያዝ ብዙ ሴቶች በተለይ የሚሰላችበት ሁኔታ አለ እና ምን ትያቸዋለሽ ለነዚህ ሴቶች? አው፣ በተለይ ይህ ኮሮና ለኛ ብቻ ሳይሆን በእያንዳንዱ ሴክተር ውስጥ በጣም ከፍተኛ ጫናን ያሳደረ ከኛ ቀጥሎ ያሉ ተማሪዎችን በእኛ አካባቢ እንኳን ስንማር መጽሐፍኛ ስላልመለስ እነሱ በባዶ ነበር እየተማሩ እስካሁን ድረስ መሰጠታቸውን አላውቅም። እኛ እስከምንመልስ ድረስ ግን በባዶ ነበር ሲማሩ የቆች እና እኛም ሳንፈተን ስንቀር የእኛን ፈተና ሲዘገይ እነሱን በጣም የሆነ ያለሁ ትምህርት እናምን በጣም እያስጠላቸው ተስፋ እየቆረጡ ያሉ እና አሁን እንደውም ከተፈተን በኋላ ይሻላል እንጂ እኛ ገና ሳንፈተን ምንም ተስፋ የሌለበት ነበረ። ከኛ በታች ያሉት ነገር ግን አንድ ቀን ይሆናል በቃ አንድ ቀን አለ። እኛም በጣም ብዙ ጊዜ አሳልፈን የመጣ ነው። አንድ ቀን ግን መፈተናችን አልቀረም ተፈተን፣ ይኸው ለዚህ ደረሰ እና ከዛ በኋላ ያለው ስሜቱ በጣም አሪፍ ነው። ስለዚህ ያለመሰልቸት ተስፋ ባለ መቁረጥ። ጊዜያችንን ብንጠቀም ጥሩ ብዬ ያስባለሁ። እንግዲህ የመጣሽበት አካባቢ በተለይ ያለዕድሜ ጋብቻ ያለበት አካባቢ ነው እና ከዚህ ከኮሮና ጋር ተያይዞ አብረውሽ የተማሩ ጓደኞች ወይ የምታውቂያቸው ልጆች የተዳሩ ይኖራሉ፣ ወይ ትምህርታቸውን ያቋረጡ ይኖራሉ። አዎ። ኮሮና ብዙ በብዙ ጊዜያችንን ትምህርት አለ ትምህርት ስላልሳለፍ በጣም ብዙ ስንፈተኑ እንኳን አግብተው ወልደው ምናምን በጥላ ሁሉ የመጡ አሉ። እና አድሯ በጣም ብዙ ተማሪዎች እያገቡ ትዳር ይዘዋላ። ብዛት እንት ነፍሶ ጥሩ ይሆኗሉ። ተማሪዎች እና ትምህርታቸውን ለመፈተን ብቻ ለመጨረስ ብቻ የመጡ አሉ፣ ብዙ ተማሪዎች ማለት ነው። ይሄ ነገር ደግሞ አሁንም እኮ ኮሮናውን ስላላለቀ የአገሪቱ ሁኔታም ስላልተስተካከለ የሚቀጥል ይመስለኛል። እና ምን ትመክሪያለሽ? ጊዜ አ ወላጆች በጣም በወላጅም ጫና ነው ትምህርት ላይ በተለይ በአሁኑ ጊዜ አብዛኛው ሰው አብዛኛው ማህበረሰብ በትምህርት ተስፋ እየተቆረጠ ነው እና ለምን ይመስልሻል? ያው የሀገራችንን ሁኔታ አለ። በተለይ ዩኒቨርሲቲ ከተገባ በኋላ የሰላም ችግር ሲኖር ብዙ ተማሪ እየተመለሰ ይሄዳል። በዛ ላይ ደግሞ ስራ ተመርቆ እንኳን ስራ አጠው በየቦታው ብዙ የሚንከራተቱ ስላሉ ያው እንትን ባጭር መንገድ የሚባል አለ እና ብዙ ማህበረሰብ ትምህርቱን አሁን እንትን ተስፋ እየተቆረጠበት ነው። ከዛ ምክንያት ማለት ነው እና ያው በተለይ በአሁኑ ጊዜ ሁሉም ነገር በቴክኖሎጂ እየበለ ሀገራችንን አለም አቀፍ በቴክኖሎጂ እያደገ ባለበት ሰዓት የተማረ ማህበረሰብ እጅግ በጣም አስፈላጊ ነው እና ወላጆች በተቻለ መጠን ልጆቻቸውን እያረጋጉ ተስፋ እየሰጡ ወደ ትምህርት ቤት ቢልኳቸው ጥሩ ነው። ካለመማር እጅግ በጣም መማር ይሻላል። እንደገና ደግሞ የአንቺ ቤተሰቦች ለማውሩ ናቸው አ በአጋጣሚ ስለ ቤተሰቦች ነገር እኔ እናትና አባቴ ሞተዋል በህይወቴም የምኖረው ከአያቴና አንድ ወንድም አለኝ እህቴ ደብረ ብርሃን ዩኒቨርሲቲ ሌክቸር ናት እና ከነሱ ጋር ነው የምኖር በአጋ በተለየ ሁኔታ በጣም ያበረታትኛል በተለይ አያቴ እሷ አልተማረችም ግን ለትምህርት በጣም ፍቅር አላት እና በጣም ይሁን እንኳን እኛ እንድንሰራ ትፈልግ እሷ እሷ አይነት ስውር ናት። እሷ ከግርግዳ ጋርም እየተጋጨች ሰዓት እየፈጃት ነው እዚህ ያደረሰችን እና በተለይ ዘንድሮ እህቴ ደብረ ብርሃን ዩኒቨርሲቲ ነበረች። በኮረና ምክንያት ሳይመረቁ ቀርተው አሁን ጥር ላይ የተመረቁ እና እዛው ግቢ ቀርታለች እና በጣም መስዋዕት ከፍላልን አለ ላይ ማለት ነው። አሁን ይህን ውጤት ሲሰሙ ስታመጪ ምን አይነት ስሜት ተሰማችሁ? ያቴ በጣም እጅግ በጣም ነው ደስ ያላት። በአጋጣሚ ወንድሜ እህቴም በጣም ነው ደስ ያላቸው። እነሱ ምንም እንኳን ቢቸግረን እኔ መጽሐፍ በመጽሐፍ በደፍተር ምናምን እ እንድቸገረ አይፈልጉም እና ከምንበለው ቢሆንንትን ብለው ነው መጽሐፍ ለሚ እየገዙ ት የሚያበረክቱልኝ ማለት ነው እና አሁን ይህንን በጣበጣም የተደሰ ወንድ በተለይ

ከመጀመሪያ ማይነስ ከተማሪ ፍቅርተ ጋር ቆይታ ያደረገችው አስቴር ምስጋናው ነበረች። ሁለቱንም እናመሰግናለን። አድማጮች፣ እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። ወደ ቀጣዩ ዘገባችን እንለፍ። ትላንትና በተካሄደው የኦስካር ሽልማት የተለያዩ አናሳ ማህበረሰብን የሚወክሉ ተሸላሚዎች የወርቅ ቅብ የሆነውን ቅርጽ በመውሰድ ሽልማቱ እጅግ ብዝሃነት የታየበት እንዲሆን አድርገዋል። ሆኖም ለምርጥ ተዋናይ፣ ምርጥ ተዋናይትና ምርጥ ሲኔማቶግራፈር የሚሰጡት የዕለቱ ዋና ዋና ሽልማቶች ግን ነጭ ጮች ወስደዋቸዋል። ዝርዝሩ የፓኑሌ ፓውሎ ነው እንደሚከተለው ይቀርባል። በትውልድ ቻይናዊት የሆነችው አሜሪካዊቷ ፊልም ሰሪ ክሎይ ዣው ኖማድላንድ በተሰኘው ፊልሟ የዘንድሮ ኦስካር ምርጥ ምስል አሸናፊ ሆናለች። ፊልሙ በምዕራብ አሜሪካ የሚኖረውን ዘላን ማህበረሰብ ሕይወት የሚያስቃኝ ሲሆን በፊልሙ ላይ የተወሰኑ ተዋንያን ከአሜሪካውያን ዘላኖቹ ጋር አብረው በመኖር ይተውናሉ። ትላንት በተካሄደው ዘጠና ሶስተኛው ኦስካር ሽልማት የምርጥ ተዋናይትን ሽልማት የወሰደችው ደግሞ ፍራንሲስ ማክዶርማንድ ፈርን የተሰኘች በስልሳዎቹ ውስጥ የምትገኝ ገጸ ባህሪ ወክላ በተጫወተችበት ፊልም ነው። ገጸ ባህሪዋ በ2008 አሜሪካ ውስጥ በደረሰው የኢኮኖሚ ቀውስ ምክንያት የተወሰኑ ዕቃዎቿን በመኪናዋ ውስጥ ከታ በመላው አሜሪካ የምታደርገውን ጉዞ ያስቀኛል። ክሎይዣው የምርጥ ዳይሬክተርነቱን የኦስካር ሽልማትን በመውሰድ የመጀመሪያዋ ነጭ ያልሆነችና ሁለተኛዋ ሴት ለመሆን በቅታለች። ስለ ፊልሟም ይህን ብላለች፦ በምዕራቡ የአሜሪካን ክፍል በጣም ሰፊና የሚያምር ነገር አለ። ይህ በርካታ ትውልዶችን ያነጸ ነው። እዛ ስሆን ከእኔ የበለጠ ግዙፍ ነገር አካል እንደሆንኩ ይሰማኛል ያንን እንዳለ ጠብቆ ማቆየት ይቻላል። Everything all right? Who are you? Actually, it's me, Paul. Who? I live here. በዘንድሮ ኦስካር የምርጥ አክተር አሸናፊ የሆነው ደግሞ አንቶኒ ሆፕኪንስ ሲሆን ሽልማቱን ያገኘው በመርሳት በሽታ በመጠቃቱ አይምሮውን እየሳተ የመጣ አባት ወክሎ በተጫወተው ገጸ ባህሪ ነው። ደቡብ ኮሪያዊቷ ተዋናይት ዩን ዮ ቻንግ ደግሞ ሊ አይዛክ ቻንግ በሰራው ስደተኛ ኮሪያውያን በአሜሪካ ያላቸውን ህይወት በሚያሳይ ፊልም ላይ ባሳየችው ብቃት የምርጥ ረዳት ተዋናይነት ሽልማት አግኝታለች። በፊልሙ ላይ ዩዋን ዮ ቻንግ የተጫወተችው በስራ ብዛት የደከመች ልጇንና የልጇን ባል ልጆች በማሳደግ ለማገዝ ከደቡብ ኮሪያ የምትመጣ አያት ገጸ ባህሪ ወክላ ነው። አይ ዳንኤል ካሉያ ደግሞ የምርጥ ረዳት ተዋናይ ኦስካር ሽልማት ያገኘው ጁዳስ ኤንድ ዘ ብላክ ማሳይ በተሰኘው ፊልም ላይ የብላክ ፓንተር መሪና የፍሬድ ሃምፕተን አቀንቃኝ ሆኖ ጥቁር ገጸ ባህሪያቶች ብቻ በተሳተፉበት ፊልም ላይ ድንቅ ብቃት በማሳየቱ ነው። ሃምፕተን እንደ አውሮፓውያን አቆጣጠር በ1969 በፖሊስ እጅ ህይወቱ ያለፈ ጥቁር ሲሆን የ21 ዓመት ወጣት ነበር። ኖዋር ማንክ በተሰኘው እንደ አውሮፓያን አቆጣጠር በ1930ዎቹ የነበረውን የሆሊውድ ታሪክ የሚያሳየው የዴቪድ ፊንቸር ፊልም የምርጥ ሲኒማቶግራፊ ሽልማት አሸናፊ ሲሆን፣ በዘንድሮ ኦስካር ሽልማት ለነጮች ከተሰጡት አምስት ዋና ዋና ሽልማቶች መካከል አንደኛው ነው። ይህም የዘንድሮ የኦስካር ሽልማት በአብዛኛው ብዝሀነት የታየበት ሆኖ እንዲያልፍ አድርጎታል። በፓናሎፔ ፓውሎ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። In the back of my head Just in case I have to run I do what I can When I can While I can for my people While the clouds roll back And the stars fill the night That's when I'm gonna stand up Take my people ሰጮች በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን። አሁን የስፖርት ሰዓታችን ላይ ደርሰናል። እንደተለመደው ሀብታሙ ስዩም የሀገር ውስጥና የውጭ ስፖርት ክንዋኔዎችን አጠናቅሮ ወደ እናንተ ሊያደርስ ተዘጋጅቷል። ወደዛው ንለፍ። የቤት ኪንግ የኢትዮጵያ ፕሪምየር ሊግ ሀያኛ ሳምንት ጨዋታዎች ከሰሞኑ ተካሂደዋል። ድሬዳዋ ላይ በተደረጉ ጨዋታዎች ረቡዕ ሚያዝያ 13 2013 ላይ ሐዋሳ ከነማ ባህር ዳር ከተማን አንድ ለዜሮ አሸንፏል። ሰበታ ከነማ ደግሞ ከወላይታ ዲቻ 2 ለ2 አቻወጥተዋል ሐሙስ ሚያዝያ 14 በነበሩ ጨዋታዎች ድሬዳዋ ከነማ ሲዳማ ቡናን 1 ለ0 ሲረታ፣ ቅዱስ ጊዮርጊስና ና ጅማ አባ ጅፋር 1 ለ1 አቻወጥተዋል አርብ ሚያዝያ 13 በነበሩ ጨዋታዎች ፋሲል ከነማ ከሀድያ ውሳና ሁላይታ ከተማ ከአዳማ ከነማ አንድ ለአንድ አቻወጥተዋል ተጠቅሷል። ፋሲል ከነማ፣ ኢትዮጵያ ቡናና ባህር ዳር ከተማ የደረጃውን ሰንጠረዥ ከአንድ እስከ ሶስተኛ ተቆጣጥረውታል። አቡበከር ናስር ከኢትዮጵያ ቡና በ22 ጎሎች፣ ሙጂብ ቃሲም ከፋሲል ከተማ በ18 ጎሎችና ና የታነ ከበደ ከቅዱስ ጊዮርጊስ በ12 1 ጎሎች የከፍተኛ ጎል አስቆጣሪዎችን ደረጃ ከአንድ እስከ ሶስተኛ ይዘዋል። የዘር መድሎን በመቃወም የሚደረግ ማናቸውም በመንበርከክ እንዲሁም እጅን በመጨበጥ የሚገለጽ የተቃውሞ እርምጃ እንደሚያስቀጣ ዓለም አቀፉ የኦሎምፒክ ኮሚቴ አስታውቋል። የቶኪዮ ኦሎምፒክ እየተቃረበ በመጣበት በአሁኑ ሰዓት ኮሚቴው አትሌቶች በስታዲየሞች በዝግጅትና የሽልማት ስነ ሥርዓቶች ላይ መሰል ድርጊቶች እንዳይፈጽሙ ያስቀመጠውን ድንጋጌ አጽንኦት ሰጥቶታል። የዓለም አቀፉ ኦሎምፒክ ኮሚቴ ህግ 50 ማናቸውንም የተቃውሞ ትዕይንቶች፣ ሃይማኖታዊና ዘር ተኮር ምልክቶች ኦሎምፒክ በሚስተናገድባቸው ስፍራዎች እንዳይደረጉ ይከለክላል። ከአትሌቶች ምክክር በኋላ እንዲቀጥል መወሰኑም ተሰምተዋል። የጥቁሮች ህይወት ዋጋ አለው ከሚለው እንቅስቃሴ በኋላ ህጉ እንዲቀየር ግፊት ሲጨምር ሰንብተዋል። የዓለም አቀፉ አትሌቲክስ ተቋም ፕሬዚደንት ሴባስቲያን ኮ ሳይቀሩ አትሌቶች የፖለቲካ ተቃውሞ መግለጫዎችን ይተገብሩ ዘንድ ሊፈቀድላቸው ይገባል ብለው ነበረ። ነገር ግን በአብላጫ ድምፅ ህጉ እንዲቀጥል ተወስኗል። በኦሎምፒክ ታሪክ ውስጥ ፖለቲካዊ ተቃውሞዎችን የሚያሳዩ የተወዳዳሪዎች ትዕይንት አዲስ አይደለም። ቀደም ካሉት ብናነሳ በ1968 የአውሮፓውያን ዘመን ሜክሲኮ ኦሎምፒክ ላይ በአሜሪካ ውስጥ የነበረውን የዘር መድሎ በመቃወም በሽልማት ስነ ስርዓት ወቅት ባዶ እግራቸውን በመገኘት የጥቁር ኃይል ምልክት የተጨበጠ እጃቸውን ወደ ላይ በመሰንዘር ያሳዩትን የ200 ሜትር ባለድሎች ቶሚ ስሜዝና ጆን ካርሎስን መጥቀስ ይቻላል። የቅርብ ጊዜ ምሳሌ የሚሆነው ደግሞ ኢትዮጵያዊው የማራቶን ባለድል ፈይሳ ሌሊሳ በሀገሩ እየተፈጸመ ነው ያለውን የሰ የዱባይ መብት ረገጥ አለመቃወም በሪዮ ኦሎምፒክ እጁን ከጭንቅላቱ በላይ አጣምሮ የታየበት ትዕይንት አይዘነጋም። ካናዳ ውስጥ ሊደረግ የነበረው የሴቶች ዓለም አቀፍ የበረዶ ላይ ገና ቻምፒዮንሺፕ መሰረዙ ተሰምተዋል። የዚህ ምክንያቱ ደግሞ በሀገሪቱ ውስጥ እየተስፋፋ የመጣው የኮቪድ-19 ቫይረስ መሆኑን አዘጋጆቹ ተናግረዋል። ዜናው የተሰማው በውድድሩ ተሳታፊ የሚሆኑ አስር ሀገራትን የወከሉ ቡድኖች ወደ ሀገሪቱ ደርሰው ወደ ለይቶ ማቆያ ጣቢያዎች ለመግባት አንድ ቀን ሲቀራቸው ነው። ውድድሩ ከመጀመሩ ጥቂት ሳምንታት በፊት የተሰማው ዜና ተስፋ ሲቆራጭ መሆኑን የዓለም አቀፉ የበረዶ ላይ ገና ፌዴሬሽን ፕሬዚደንት ሬኔ ፋሲል ባሰሙት መግለጫ ላይ ጠቅሰዋል። የነበሩን አጫጭር ስፖርታዊ ዜናዎች በዚህ ተጠናቅቀዋል። ዜናዎቹ የተገኙት ከሮይተርስ ነበረ። I don't be Let's mess with Let's say Jump, at jump, jump, Just chillin' your Just Just Jabreka rekaj, jabreka rekaj. Se taram taram taram. We betwale marneg, we betwale in Asawa Marika Jam, Taram Taram Taram la la la. -la, -la. Sha la la la la la la la la la la la la la la la la la la la la la la la la la la la la la la la la la la la la la la la የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ አሉላ ከበደና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮን የቆየው ኤልያስ አስማርና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየነን ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሳይበለን መልካም ምሽት pom adasha wa na la the